voice of America። በኮቪድ-19 ወረርሽኝ ምክንያት አብዛኞቹ የጤና ተቋማት የእርግዝና ጊዜያቸው ገና የሆኑት እና ተጨማሪ የጎንዮች ችግር የሌለባቸውን እናቶች ቀጠሮ እንዲራዘም አድርገዋል። ይህን ተከትሎ አንዳንድ ነፍሰ ጡር እናቶች በተሳሳተ ግንዛቤ ወደ ጤና ተቋማት ለክትትል መሄድ ፍርሃት እንዳሳደረባቸውና እንዲሁም አንዳንዶቹ ደግሞ ሙሉ ለሙሉ ክትትል በማቋረጣቸው ለችግር እየተጋለጡ መሆናቸውን የሕክምና ባለሙያዎች ይገልጻሉ። በዚህም ምክንያት ለተጨማሪ የጤና እክል የሚጋለጡ እናቶች ተበራክተዋል። ባልደረባችን ስመኝሽ የቆየ የሕክምና ባለሙያዎችንና ነፍሰ ጡር እናቶችን አነጋግራለች፤ እንደሚከተለው ይቀርባል። የአምስት ወር ነፍሰ ጡር የሆነችው ማርታ ጌታቸው የዛሬ አራት ዓመት የመጀመሪያ ልጇን ከመውለዷ በፊት የነበረውን የእርግዝና ጊዜዋን ክትትል ታደርግላት ከነበረችው ሐኪሟ ጋር በቅርብና ቶሎ ቶሎ ትገናኝ እንደነበር ታስታውሳለች። በዚህ በሁለተኛ እርግዝናዋ ግን ብዙ ነገር ተቀይሯል። ኮሮና ወደ ኢትዮጵያ መግባቱን ተከትሎ ሆስፒታሎች ለእርጉዝ እናቶች የሚደረጉ የክትትል ቀጠሮዎችን በማራዘማቸው ማርታ እንደቀድሞ ከሐኪሟ ጋር ቶሎ ቶሎ አትገናኝም። በተለይ ኮሮና በገባበት የመጀመሪያ ሳምንታት ሆስፒታል መገኘት በራሱ ያስፈራ ነበር ትላለች። የመጀመሪያ ቪዝት የመጀመሪያ ሳይሆን መሀል ላይ ቪዝት የነበረን ጊዜ ማርች ላይ ስንሄድ፣ ያኔ የዛን ሰሞን ነበር ኢትዮጵያ ውስጥ ኮሮና እንዳተገኘ ኖቲፋይ የተደረገው እና ሆስፒታሉ ያስፈራ ነበር ከዝም ማለቱ የተነሳ ፔሽንቶች ያሉ በጣም ነበር የሚያስፈራ። የተወረረ ነገር ነበር የሚመስለው እና ይሆን ይህ ጭንቀት በኮሮና ቫይረስ ምክንያት ስራዋን ከቤት እየሰራች የምትገኘው ና አብዛኛው እንቅስቃሴዎቿ የተገደቡባት ማርታ ስለ በሽታው እያወቀች ና እንዴት መጠንቀቅ እንዳለባት በተገነዘበች ቁጥር ግን ፍርሀቷ እየለቀቃት መሄዱንም ተናገራለች። ጊዜ እንትን ባለ ቁጥር፣ ዜና ብዙ በሰማን ቁጥር፣ ብዙ ሪሰርች ባነበብ ቁጥር ስል እውቀት እየጨመረ መጣ እንዴት መጠንቀቅ እንደምችል ብዙ ጊዜ ደግሞ በተለያየ ሀገር ዩስም ሆነ ኤርሌ የተለያዩ አገሮች ያረገዙ እናቶች ምን አይነት ኤክስፒሪንስ ነበራቸው የሚሉትን እያነበኩኝ ስመጣ ለራሴ ኮፒ ሜካኒዝም ደቨሎፕ አድርጊ አይ ቲንክ አሁን እንደ እግዚአብሔር ፍቃድ እስካሁን ድረሳም ጥሩ ሁኔታ ላይ ነኝ። የማርታ ፍራቻ የኮሮና ቫይረስ ወረርሽኝ ዓለምን በሚያምስበት ወቅት እርጉዝ የሆኑ እናቶች ሁሉ ፍራቻ ከሆነ ሰነባበተ። ይህን ተከትሎ በኮሮና ቫይረስ ወረርሽኝ ምክንያት በሆስፒታል ክትትል የሚያደርጉ እናቶች ቁጥር በእጅጉ መቀነሱንና ዘግይተው ወደ ሆስፒታል በመሄዳቸው ለችግር የተጋለጡ እናቶች መኖራቸውን ይገለጹልን በቅዱስ ጳውሎስ ሜዲካል ኮሌጅ የማህፀንና ጽንስ ሕክምና ትምህርት ኃላፊ ዶክተር ታደሰ ኡርጌ ናቸው። መምጣት የሚገባቸው ግን የበሽታውን ፍራቻ መምጣት ባለባቸው ጊዜ ሳይመጡ ቀርቶ ችግር ደርሶባቸው ተጨማሪ ህክምና ያስፈለግበት በኪዞች ያው ገጥሞናል አሉ። እንደዚህ አይነት ሁኔታ ሌላ ቦታ እንደቀነሰ ያለው ስንተኛ ቁጥርም የእናቶች ቁጥርም በዛው ያክል የቀነሰበት ሁኔታ እንደነበረ በዛ ጤና ጥበቃም አይንት እንደ መግለጫ ሰጥቶ ሰው አታዳፊ ለሆነ ጉዳዮች በተለይ እንደ ህክምና ተቋማት እንዲመጣት ያበረታታ ነበር። የኮሮና ቫይረስ ኢትዮጵያ ውስጥ መግባቱ በተረጋገጠበት መጋቢት ወር መጀመሪያ ላይ የጤና ተቋማት የእርግዝና ጊዜያቸው ገና የሆኑትንና ተጨማሪ የጎንዮሽ ችግር የሌለባቸውን እናቶች ቀጠሮ እንዲራዘም አድርገዋል። ነገር ግን አንዳንድ እናቶች በተራዘመላቸውም ቀጠሮ ባለመገኘታቸው ችግር ገጥሟቸው ተጨማሪ ህክምና ያስፈለጋቸው እናቶች ሆስፒታሉ በተደጋጋሚ እንዳጋጠመው ዶክተር ታደሰ ይገልጻሉ። ይህም በምሳሌ ማስቀመጥ ይቻላል። በቅርብ ሰባ ዙሪያ ሁለት ኦፕራሲዮን የነበራት ቀድሞ መምጣት የነበረባት እና በኦፕራሲዮን መውለድ የነበረባት እናት ዘግታ ማጸኗ ፈንድቶ ልጅ በሆዷ ሞቱና ተንሷም በኦፕራሲዮን ተደርጎ ማጸኗ እንደገና ተሰርቶ ብዙ ደም ወስዳ ህይወቷ እንደተረፈ ይህምን እናውቃለን። እንደዚህ አይነት ኬዞች እንዳሉ እናውቃለን። ይህም ስንጠይቅ ለምን ዘገየ ስንጠይቅ እችኛ እናት ብትለው በሽታውን ስርአት እንደሆነ ነው በግልጽ የተናገረችና፣ ይህ እንግዲህ በተለያዩ ቦታ ያለውን ነገር ሊገልጽ ይችላል። በተመሳሳይ በጎንደር ከተማና በዙሪያው ላሉ ወረዳዎች አገልግሎት በሚሰጠው የጎንደር ዩኒቨርስቲ ሆስፒታል ክትትል የሚያደርጉ ነፍሰ ጡር እናቶች ቁጥርም በግማሽ መቀነሱን የዩኒቨርስቲው የማህፀንና ጽንስ ትምህርት ክፍል ኃላፊ ዶክተር ዘላለም መንግስቱ ይናገራሉ። ክትትል የሚያደርጉ እናቶች ቁጥር በዚህ ደረጃ መቀነስ ምክንያቱ በኮሮና ቫይረስ ፍራቻ ብቻ ነው ለማለት የሚያስችል ጥናት አለመኖሩን የሚያስረዱት ዶክተር ዘላለም ወረርሽኙን ተከትሎ ሆስፒታሉ ያደረጋቸው የአሰራር ለውጦችም ለመቀነሱ አስተዋጽኦ አድርጓል ይላሉ። እኛም አንዳንድ የአሰራር ለውጦች አምጥተናል። ለምሳሌ በፊት የምንሰጣቸውን ቀጠሮ የተራዘመ እንዲሆን ለማድረግ እንደዚሁም በተቻላቸው መጠን በአቅራቢያቸው በሚገኙ የጤና ተቋማት አገልግሎቱን እንዲያገኙ፣ ምክንያቱም ወደ እኛ ተቋማት ብዙ እናቶች በመጣ ቁጥር ለወቅቱ ኢንፌክሽን የመጋለጥ እድላቸው ከፍተኛ ስለሚሆን ይህንን ለማስጠራት በተቻላቸው መጠን በየአቅራቢያቸው አቅራቢያቸው ባሉ ጤና ተቋሞች እንዲከታተሉ ምክር እንሰጣቸዋለን የተለየ ትኩረት የሚፈልግ ችግር ከሌላቸው በስተቀር በዚህ መሰረት፣ አሁን ከዚህ ቀደም የወረርሽኙ ከመከፈቱ በፊት ቁጥሩን ብናየው እስከ ሶስት መቶ የሆኑ እናቶች በየቀን መሰጡር ክትትል ይመጣሉ። ግን አሁን እያየን ያለ ነው ከመቶ እስከ መቶ ሀምሳ የሚደርሱ እናቶች ናቸው። ስለዚህ በግማሽ ቀንሷል። ዶክተር ዘላለም ከወረርሽኙ ድንገተኛነት አንጻር ሆስፒታሉ የሕክምና ባለሙያዎች ራሳቸውን ከበሽታው ለመጠበቅ የሚያስፈልጋቸው የሕክምና ግብአቶች በበቂ ሁኔታ እየቀረበላቸው ባይሆንም ያሉትን ግብአቶች በመጠቀም እናቶችንም ሆነ ሌሎች ታካሚዎችን ከወረርሽኙ ለመጠበቅ ሆስፒታሉ አስፈላጊውን ጥንቃቄ ያደርጋል ይላሉ። ለሕሙማን በሚመጡበት ጊዜ በተለይ ነፍሰጡሮች ምን ማለት እንዳለባቸው ግን ወደ ጤና ተቋም ሲመጡ መስተማኑ እንዳያጉዙ ጠራቸው እስከሚደርስ ድረስ በተቻላቸው መጠን ከተቻለ ማስክ ካላቸው ማስክ እንዲያደርጉ፣ አለያ ግን ራቅቅ ብለው ባለው ቦታ እንዲጠብቁ። ከዛ በተጨማሪ በተደጋጋሚ እጃቸውን የሚቀጠሉ ያው ለማንኛውም ማህበረሰብ ከዚህ ቫይረስ ራሱን እንዲጠብቅ የምንመክረው ምክር ነው እንግዲህ። ለእናቶች አንዴ ከተከሰቱ በኋላ የማንመልሳቸው ችግሮች አሉ የሚሉት ዶክተር ታደሰ ገና ለገና ኮሮና ቫይረስ ይይዘኛል በማለት ራስን ለገዳይ ችግር ማጋለጥ ተገቢ አይደለም ይላሉ። ያ እንግዲህ ክትትል የሚደረገው በዋናነት እርግዝና ጤናማ መሆኑን ለማረጋገጥ ከእርግዝና ጋር የሚመጡ የሚችሉ ችግሮችን ቀድሞ ለመለየት እና ብን መደረግ እንዳለበት ቀድሞ ክፋን ለማድረግ ወሊድ ወቅት ሊከሰቱ የሚችሉ ችግሮችንም ቀድሞ ለማወቅ ና ህጋም ለልዝን። ስለዚህ ሐኪሙ በአምትና ስለ ክትትል በምትመጣበት ወቅት በዛን ወቅት ያለውን ነገር ነው በዋና ምትል። ከወር በኋላ ወይም ከሁለት ወር በኋላ ሊሆኑ የሚችሉን በእርግጠኝነት መናገር አልቻሉም። ስለዚህ በተባለው ጊዜ ክትትል ማድረግ አስፈላጊ ነው የሚሆነው። ቢያንስ ማርታም ክትትል በምታደርግበት አይሲኤምሲ ሆስፒታል የምታየው ጥንቃቄ ያለ ፍርሃት ክትትሏን እንድትቀጥል እንደረዳት ገልጻ ሌሎችም ነፍሰ ጡር እናቶች ክትትላቸውን እንዳያቋርጡ ትመክራለች። የሆስፒታል ቪዚትን ሚሳ ለማድረግ ከኛ የበለጠ ደግሞ ዶክተሮችም ይጠነቀቁልናል። እኛም እያንዳንዱ አንስቴ የተጠነቀቅን ለልጆቻችንም ለራሳችንም ስንል ዶክተር ቪዚት ሚስ አለማድረግ፣ ካደረግን የባሰ ችግር ነው የሚመጣውና ሌላው ቢቀር ስልካቸውን ተቀብለን መቼ ልምጣ በስንት ሰዓት ለምጣየል እየተባባልን ለእነሱም ጫና መቀነስ መቻል አለብን። ምክንያቱም ከዚህ የባሰ ከሆነ ግድ እነሱ ጋር መሄዳችን አይቀርም እና ለልጆቻችንም ለራሳችንም ጤና እንዲሆን በጊዜ በቀጠሮአችን ሰዓት መታየቱ መልካም ነው እላለሁ። በተለይ የእርግዝና ወራቸው እየቀረበ ያሉና ከእርግዝና በፊትም ሆነ በእርግዝና ወቅት ተጓዳኝ የጤና ችግር ያለባቸው እናቶች ክትትል ማቋረጥ የለባቸውም የሚሉት የጤና ባለሙያዎቹ የእናቶችና የሕፃናትን ሞት ማስቀረት የሚቻለው እናቶች ተገቢውን ክትትል ሲያደርጉና ልጆቻቸውን በጤና ተቋማትና በባለሙያዎች አማካኝነት ሲወልዱ መሆኑን ያሳስባሉ። ለአሜሪካ ድምጽ ዘገባ ስመኝሽ የቆየ ከፌርፋክስ ቨርጂኒያ።